የመራጮች ምዝገባ መጠናቀቅ ጋር በተያያዘ ዮናታን ዘብድዮስ አንዳንድ የአዋሳ ከተማ ነዋሪዎችን አስተያየት አሰባስቦ እንደሚከተለው ያስደምጠናል። ለሁለተኛ ጊዜ ተራዝመው የስድስተኛው አገራዊና ክልላዊ ምርጫ የመራጮች ምዝገባ የመጨረሻ ቀን ዛሬ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቅ አይዘነጋም። ቪኦኤ በአዋሳ ከተማም የመጨረሻ ቀን ተመዝጋቢዎችን አነጋግሯቸዋል። ከእነዚህም ውስጥ በከተማው የዲያስፖራ አካባቢ ነዋሪ ወይዘሮ ለምለም ዴላ በመጨረሻው ቀን የተመዘገቡበትን ምክንያት ተናግረው ስሜቱን ማጋርተውናል። የመጨረሻ ተመዝጋቢ በመሆኔ በጣም ደስተኛ ነኝ። ምክንያቱም ከዛ በፊት አልነበርኩኝም። አጋጣሚ ሆነ አልነበርኩኝም አካባቢው ላይ አጋጣሚ ትናንት ነበር የመጣሁት ዜና ላይ የመጨረሻ ምዝገባ ዛሬ መሆኑን ሳቅ ቀጥታ ወደዚህ የመጣሁት ልመዘገብ ማለት ነው በጣም እጅግ በጣም እናድር ነበር በጣም እቆጣ ነበር እናድር ነበር በራሴ አዝን ነበር ግን ወዳው አውቄ መምጣቴ ደስ ብሎኛል በጣም ለምን ያናድሻል ለምን ትቆጫለሽ አንድ ድል አጣለሁ አንድ ድል የራሴ የሚሆነው የራሴ የሚለውን ነገር ስለማጣ አንድ ምርጫ ስለሚጎል አዝን ነበር በጣም ምርጫው መፍትሄ ይዞ ይመጣል ብሎ እንደሚያምኑ ተናግሯል። ከምርጫ በኋላ ጥሩ አገርን የሚያሳርፍ ሰላምን የሚሰጥ ነገር ይኖራል ብዬ ገምታለሁ። ሰላም የሚሰጥ ነገር ይኖራል ብዬ ገምታለሁ። በአሁኑ ሰዓት ያለው ነገር ጥሩ ስላልሆነ ሀገሪቱን እንድረጋጋ፣ አገሩ ለሰላም እንዲወርድ የሚሆነንን መርጠን ሰላም እንዲወርድ ነው ምንፈልገውኝ። አሁን ያሳስበኛል ያሉትንም የሀገሪቷን ሁኔታ ለቪኦኤ ገልጧል። እጅግ በጣም አንገብጋቢ የሆነ ነገር አንደኛ በዚህ በኢትዮጵያ ጦርነት ላይ ያለው ነገርና የኮሮና ነገር እጅግ አሳሳቢና አንገብጋቢ ነገር ነው በጣም ለኢትዮጵያ ጭንቅ የሆነ ጊዜ ስለሆነ ቀጣይ ጥሩ ነገር ይፈጠራል ብለን ስላሰብን ነው። ሌላው በከተማው የአየር ማረፊያ ምርጫ ጣቢያ የመራጮች ተመዝጋቢ ወጣት ተስፋውን ይገረም እስከዛሬ ዛሬ ከሰአት ድረስ ለመመዝገብ አለመቻሉን ገልጧል። ምክንያቱም ስራ አጋጣሚ አልተመቸኝም ነበረ የሚወጣው ጠዋት ነው አንድ ሰዓት የሚገባው እዛ ደግሞ አስራ ሁለት ሰዓት ከኩል በኋላ የሚመጣው ስለዚህ አልተመቸኝም ነበር። ስራ አጋጣሚ ሊዋኖ ያመት ረፍት ስለነበረ ስለወጣው ለዛ ነው ለባል ረፍት በወጣበት በዛው ወሰርክ ነበር ምንድን ነው የሚሰማ ነበር። የምደግፈው ፖለቲካ ምናልባት የተሻለ አቋም ያለው ፓርቲ ሳይመረጥ ወይም በአንድ ድምፅ ቢሸነፍ ያው የጠጠት ስሜት ሊሰማኝ ይችላል። ከምርጫ በኋላ በኢትዮጵያ የሚጠበቀውንም ሁኔታ ተናግሯል። የተሻለ ግልጽና ጥሩ የሆነ ምርጫ ተካሂዶ ለአገሪቱ ወሳኝ የሆነ ፖለቲካ ፓርቲ እንደሚይዝ ተስፋ አድርጋለሁ። በዚህ ምርጫ በትልቁ ቢያሳስበው ነገር ያው አንዳንድ ቦታዎች የጠጠታዎች ችግር አለ። በዚያም ምክንያት እንትን እንዳይል አንዳንድ ቦታዎች ምናልባት ሊስተዋወሉ የሚችል ስጋት ይኖረኛል። እነሱ ነገሮች ካልሆነ ተጋር ሌላው ጥሩ ይሆናል ይችላሉ ያስባለ ስጋቱን የሚናገረው ወጣት ተስፋሁን ከዚህ በፊት የተሳተፈበትን ምርጫ ከዘንድሮ የምርጫ ሂደት ጋር በማነጻጸር ማስረድቷል። አሁን ሂደቱ እርግጥ አንዳንድ ቦታ የተሻለ ነገር አለ። ምክንያቱም እዛን ጊዜ አንድ ፖለቲካ ለመደገፍ የግድ በውስጥ ታዋቂነት ነው ልደገፍ የምችልበት የነበረው በኖርኩበት አካባቢ ዲዛይን የነበረው አሁን ጥሩ በዛ አካባቢ የተሻለ ነገር አይቻልም። ከፖለቲካ ፓርቲ መሪዎች ይጠበቃል የሚለውም ጠቅሷል። ግልጽ እና ታማኝ የሆነ ወይም ንጹህ የሆነ አጀንዳ ሊኖራቸው ይገባል ብሆናል። ወይም እንደዚህ ከምርጫ በኋላ ለማያደርጉት ነገር ቃል መግባት ሳይሆን ትክክለኛ ነው የሚያደርጉትን ነገር እሱን መንፈስ ፈስቶ ቢያወጡ ማውጣት ያለባቸውን ብዬ አስባለሁ። የሀይቅ ዳር ክፍለ ከተማ ነዋሪ አቶ ለገሰ ልንጫ በበኩላቸው በምርጫው የሚሳተፉበትን ምክንያት ተናግሯል። እኔ እንግዲህ ያው እንደ አንድ ዜጋ መንግስት ስኖር ነው ያው አገር መኖር የሚችለው፣ አገርን ማስቀጠል የሚችለው ደግሞ መንግስትና በመንግስት የተመረጡ አካላት ሲመሩ ነው አገርና ህዝብ የሚሻገረው። ስለዚህ ለዛ ደግሞ ህዝብ የሚመራው መንግስት መርጦ በራሱ ድምፅ ሰጥቶ መዘጋጀት አለበት። ስለዚህ ከእኔ ከራሰ ጀምሮ ድምፅ ሰጥቼ የሚመራው መንግስት የሚመራውን ፓርቲ በመምረጥ ነው። ከመረጥኩ በኋላ ይሄ ይጎለኛል፣ ይሄ ይሰራልኛል፣ ይሄ ሀገር መሻገር አለበት፣ ይሄ ያስፈልገኛል የሚለውን መጠቀም ይችላል። እኔ በራሴ እጅ አሳርፌ መምረስ እችል ነው። ስለዚህ ከዚህ ጀምሮ ለምርጫ ተዘጋጅቻለሁ ማለት ነው። በምርጫ መንግስት መመስረት ያስፈልጋል ነው ያሉትም ተመርጦ የሚቀመጡ መሪዎችና ፓርቲ ያው ለህዝብ እንዲሰራ ኃላፊነት ትወዛለ ኃላፊነት ወስዶ እንዲሰራ ለማድረግ በምርጫ ነው የሚረጋገጠው። በምርጫ ካልተመረጠ ሙሉ ኃላፊነት አይወስድ። ስለዚህ ሙሉ ኃላፊነት ወስዶ ለሀገር መስራት የሚቻለው ለሀገር መታገል የሚቻለው ለሀገር ዘመቆ የሚቻለው መስራት የሚቻለው እስከ መስዋዕትን መክፈል የሚቻለው በምርጫ የተመረጠ መሪ ነው በምርጫ የተመረጠ ፓርቲ ነው። ህዝቡን መርጦኛል፣ አርሱ ሰጥቶኛል። ስለዚህ እስከ መስዋዕትነት ያለ ህልና ሁሉ ዋጋ ከፍሎ አገርን የማሻገር ህዝብን የመሸገም የመሸከም ስራ ይሰራል የምል እምነት አለ እንደ ህዝብ። ስለዚህ ከዚህ አንጻር በዚህ ምርጫ ድምጽ ሰጥተን የሚመቸውን ፓርቲ ሊያሻገር የሚችል ስራልን የሚችለን ፓርቲ ካስቀመጥ መምረጥ ከቻለ የተሻለ ለውጥ ይመጣል ብለን ነው የምናስበው። ሌላው የሀዋሳ ከተማ ነዋሪ ወይዘሮ ወረቅነሽ ኒጉሴም ለምርጫው መዘጋጀታቸውን ተናግሯል። ካርድ ወስጃለሁ፣ ለምርጫ ዝግጁ ነኝ። ምርጫ እድገትን፣ ብልጽግናን፣ ሰላምን፣ ኢትዮጵያ ከሙስና ከቤርተኝነት፣ ከዘረኝነት የጸዳች እንድትሆን ፍትህን ያመጣል ብዬ አስባለሁ። የምርጫውን ሂደትና የፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ ላይም ያላቸውን አስተያየት አጋርተውናል። የአገሪቱ የሰላም ሁኔታ እንደሚያሳስባቸው ነገር ግን ምርጫው ሰላም አልተረጋገጠም በማለት የማይታለፍ ጉዳይ መሆኑን ማስረድቷል። አንገብጋቢ ጉዳይ የሰላም ጉዳይ ነው። የሰላም ጉዳይ አንገብጋቢ ሆነ ሳለ መንግስታችን፣ በተቻለ መጠን ሰላሙን ለማስጠበቅ ያው በሀገሪቱ ያለው ሁኔታም አስጊ ስለሆነ ከዳር እስከ ዳር እየተንቀሳቀሰ ነው ያለው። ሰላም የለም ተብሎ ምርጫው አይቀርም። ሰላሙንም ለማስጠበቅ ምርጫውም ወሳኝ ነው፣ ሰላሙም ወሳኝ ነው። ጎን ለጎን እያስኬድናል። ዋናና አንገብጋቢ ነገር ሰላም ነው። ከዛ ባሻገር የኑሮ ውድነቱን የኑሮ ውድነቱን ያመጣው የሰላም መጥፋት ነው። ከዛ አንጻር ሰላማችንም ይጠበቃል። እግዚአብሔር ይረዳናል። አገራችንም ከተን ከጥቂት ነውጥ በኋላ የምትረጋጋ መልካም ሀገር ትሆናለች ብዬ እጠብቃለሁ። የመራጮች ምዝገባ በተጀመረበት የመጀመሪያው ቀን በመራጮች መዝገብ በተራ ቁጥር አንድ የተመዘገቡት የባህል አዳራሽ ክፍለ ከተማ ነዋሪ አቶ አቢኖ ማሰቦ ጉጉታቸውን ተናግሯል። እኔም በመጀመሪያ በክፍለ ከተማችን በቀበላችን መጀመሪያ ግንባር ቀደም ምርጫ ካርድ የወሰድኩት ሰው ነኝ። ለምርጫ እኔ ብቻ ሳይሆን አካባቢን ጭምር እንድዘጋጅ ተዘጋጅተ ያደረግኩት የአካባቢ ከክፍለ ከተማ አመራሮቹ ጋር ከቀበሌ አመራር ጋር ከፖሊስ አባላት ጋር ሆኜ ስለ ምርጫ የሚያውቀውን እያስረዳሁት ሕብረተሰቡን እያሳመንኩ እየመከርኩ እየተመካከረን ምርጫ ካርድ እንዲወሰድ አካባቢ ላይ ያለውን ብቻ ሳይሆን እኔ ጋር ቤቴ ውስጥ ተከራይተው የሚኖሩትን ሰዎች አማክሬ ምርጫ እንድመርጡ መክሬ የፈለጋችሁትን ምረጡ ይ መክራቸው ሄዶ ካርድ እንዲወስዱ አድርጌያለሁ። ዛሬ የመራጮች ምዝገባ የተጠናቀቀው የኢትዮጵያ ስድስተኛው አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ ም ይካሄዳል ተብሎ ይጠበቃል ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም